Thank you. ማህበረሰብ የሚበጅ ላቅ ያለ ስራ ሰርተው ስራዎቻቸውን እንጂ ማንነታቸውን ልብ ሳንል የምንቀር ባለውለታዎች ጉዳይ ግድ የሚላቸው ዛሬም አሉ በተለመደው አነጋገር ያልተዘመረላቸው ከእንግሊዝኛው በደረቁ የተገለበጠ አነጋገር ነው ብቻ ሀሳብ ሩቅ አይደለምና እኒያ ያልተዘመረላቸው ለብዙዎች የኖሩ በእርግጥ እነሱ ኑር ያለው ማለት የሚችሉ ናቸው እናም እናክብር እናወድሳቸው የሚሉ መኖራቸው ስለ ሰው ልጅ ያለንን ክብርና ተስፋ ያለመልማል። በሕይወት ሳሉ ሲከበሩ ሲወደሱ ማየትም እንደ ማህበረሰብ ከእዳው ሸክም የሚያቀል ተገቢ ስራ ብቻ ሳይሆን በመልካም ስሜቱ ሁከት ያናወጠው ማህበረሰብም ይታከማል። በውይይቱም ይነሳ። ሌላም አነጋጋሪ ሌላም አወያይ ርዕስ አለ። እርሱ ለጊዜው ይቆይና በስልኩ መስመር እንግዶቹ ተይዘዋል ለማስተዋወቅ ልሞክር። ማስተዋወቅ ማለት ምን ማለት ነው የሚለው ጥያቄ እንዳይመጣ እንጂ አድማጮችም የዚህ ፕሮግራም ተከታታዮችም በቅርበት ያውቋችኋል። ድምጻችሁ ቢሰማ ለትውውቅ በቂ ይመስለኛል። እሺ፣ አለምፀሐይ እባላለሁ። እሺ፣ እኔ ታማኝ በየነ እባላለሁ። ከዚሁ ከቨርጂኒያ አሜሪካ። ለማየ ህይወት፣ እንዲሁ እንደ ታማኝ ከቨርጂኒያ። ኤልያስ አረጋ እባላለሁ ከዋሽንግተን ዲሲ አካባቢ አቶ ኤልያስ አንተን በእርግጥ ማስተዋወቅ ይገባኛል። በኢትዮጵያ ሙዚቃ ስራዎች ውስጥ ረዘም ያለ ተሳትፎ አለ፣ በስራዎች አድማጮች ያውቀዋል። ለፕሮግራማችን ግን በእርግጥ እንግዳ ነህ። ቀደም ብለው የተዋወቁት ሶስቱ የሙያ ባልደረቦቼ ደጋግሞ በዚህ ፕሮግራም ላይ ቀርበዋልና ከዚህ ለክብር ካበቃችሁት ሰው ታሪክ ጋር የሚያያይዝህንም ስለ ራስ ባጭሩ ትነግረን። በጣም ጥሩ ሽ ኔ ኤልያስ አረጋ ባላለው በፊት ሰራ የነበረው ሀገር ፍቅር ቲያትር ውስጥ ነው። አገር ፍቅር ትያትር በሙዚቃ አቀናባሪነትና የክፍሉ ኃላፊ በመሆን በክራር ተጫዋችነትም ስሰራን የኖርኩት እዚያም በነበርኩበት ጊዜ ለሙዚቃው ካደረግኳቸው አስተዋጽኦች አንዱና ትልቁ በኦርኬስትራው ላይ ለውጥ እንዲኖር የቤስ ክራር የሚባለው ለመጀመሪያ ጊዜ ፈጥሬ በኢትዮጵያ ባህል ሙዚቃ ቤስ ክራር እንዲኖረው ያደረግኩት። ግን ሌላ እንግዲህ ብዙ ሙዚቃዎችን በማቀነባበር ታላላቅ የኢትዮጵያ ሙዚቃ ስራዎች በነበሩበት ጊዜ እንደ ኢሰፋ ምስረታ፣ የአስረኛው አብዮት በዓል ኢማሌድ ምስረታ የሚባል ነበረ። እንግዲህ በእድሜያቸው የገፉ ሰዎች ናቸው የሚያሳውቁ እነዛ እነዛ ላይ ሙዚቃዎችን በማቀነባበር አገልግያለሁ። እንደዚሁም ህዝብ ለህዝብ በሚባለው ላይ የሙዚቃ ክፍሉ ኃላፊ በመሆን ሙዚቃዎችንም በማቀነባበር እዛ ውስጥ ተሳትፌያለሁ። አመሰግናለሁ። ለምንነጋገርበት ጉዳይ ቅርበት እንዲኖረው በዚህ ፕሮግራም በተደጋጋሚ ቀርበው ከሚያውቁት በርቀትም በስማቸው ከሚታወቁት ሙያ አጋሮች ጋራ ማንነታችሁን ከጉዳዩ ጋር ለማዛመድ ያህል ነው። አሁን ጊዜ ሳናጠፋ ወደ ጉዳያችን እንዝለቅ። በሙያም በወዳጅነትም በጣም የቅርባችሁ የሆነ ሰው የተከበረበት ቀን ነው መነሻችን። የክብር ቀን መራሔ ጥበብ ታደሰ ወርቁ ይላል። እስኪ ማንነቱንም እናስተዋውቅ። ከዚህ ቀደም በጣም ምጥን በሆነ ዝግጅት፣ በአንድ የተለየ አጋጣሚ የአድማጭ አስተያየትን መነሻ በማድረግ ታማኝ ካንተ ጋር የታደሰ ወርቁንና እሱን የመሰሉ ስማቸው ያልተሰማ ሥራቸው ግን ከፍ ብሎ የሚሰማ ሰዎችን የራቀ ቀጠሮ ሰጥተን ነበር። የተለያየ ነው እስኪ ከአዘጋጆቹ ልጀምር። አለም ፀሐይ ወዳጆ፣ አለማየሁ ገብረ ህይወት ከዋነኞቹ አዘጋጆች ውስጥ ናችሁ። በኋላ አጋሮቻችሁን አምጥታችኋል። ታማኝና አቶ ኤልያስም ተሳትፈውበታል። ለመሆኑ ይሄ የክብር ቀን እንደምን ተጠነሰሰ? መነሻው ምን ይሆን? አንዳችሁ ብትጀምሩልኝ። አለም ፀሐይ አለማየሁ? አለም ፍቃደኝ እሺ रात आज सरकार ሰብሰብነን የምትታወቅ ሰውነ እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ። እንግዲህ የዚህ የጥበበኛው ባለሙያው በሙያው ደግሞ ትንሽም ከሌሎቻችን ሙያ ወጣ ያለ የሙያ ችሎታ ያለው ታደሰ ወርቁ እንዲህ አይነት ዝግጅት እንዲደረግበት ረጅም ጊዜ ነው ሲታሰብ በተለያየ ሁኔታ ከተለያዩ ሰዎች እና ባለሙያዎች ጋር ስናወራ ለሶስት አመት አልፎታል ብን ለመናገር አለሳካ እያለ ሁኔታዎች አልተሟሉ በተለይ ደግሞ ኢትዮጵያ ውስጥ ባለው ሁኔታ ስራዎቹን ከኢትዮጵያ ማውጣት እጅግ አስቸጋሪ ሆኖ ነው የኖረው። አሁን እንዳጋጣሚ የሀገሪቷም ሁኔታ መቀየር ስራዎቹ እጃችን ላይ እንዲገቡ ስለተደረገ ይህንን አጋጣሚ መጠቀም ፈለግን። ከዛ በተረፈ ደግሞ ያው የእሱም የጤና ሁኔታ እያሳሰበ ስለመጣ ቀኖቹን የግድ አጥበበንም ቢሆን ባለን አቅም ተሰባስበን እንድንሰራ ወሰንና ያው ሁሉም ሰው በየሙያውና በየችሎታው እንዲሳተፍበት በማድረግ ለማዘጋጀት ወሰንን። መድረግ ከነበረበት ወይም ሊደረግለት ከሚገባው በጊዜም ይሁን በአቅም ያን ሰው እንደው እንጂ አይበዛበትም አሉ ከሚባሉ የጥበብ ሙያተኞች ውስጥ አንዱ ነው። እና በዛ የተነሳ ነው። ለማንኛውም ናያችንም የእናመሰግናለን ሁኔታ መደረጉ እኔ በቂ ነገር ነው ብዬ ነው ደስ ብሎኝ ያሳለፍኩ። መልካም ጥሩ መንደርደሪያ ሰጠሽናል። አለም አለማየ፣ ወደ አንተ ልሻገር ሆንም በመሰናዶ እና በዝግጅቱ ላይ አንድ ሁለት ቃላት ተለዋውጠን ያ መድረክ የነበረውን ቅርጽ በጨረፍታ አድማጮች ለማሳየት እንሞክራለን። ይሄ የክብር ቀን እንዲያ ባለ የደመቀ ምናልባትም ከበርካታ ዓመታት ወዲህ በኪነ ጥበብ ሙያ ውስጥ ያለ ግን በንቃት አሁን በስራ ላይ የሌለ ሰው በዚህ የገዘፈ ስሜት ሲከበር አልተመለከትኩኝ። በጣም የተለየ መድረክ ነበር። የብዙ ዓመት ሰዓት ትውስታዎቻችሁን በተለይ ባለሙያዎች ይዛቸው የመጣችሁበት መድረክ ነው። አለማየው አመሰግናለሁ። አሉላ አንተም እራስህ ጋዜጠኛም ብትሆን ደግሞ ቅድም አለም እንዳለችው ለኪነ ጥበብ ባለ ቅርበት ከእኛው ጋር አብረህ ገተማ መሀል አለፍተሃል። እንግዲህ ታዴን ልዩ የሚያደርገው ነገር ያን ዝግጅቱ ያደመቀው እኔ የሚታይኝ ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበት መድረክ የማይቻለው እንዳየሁ አብዛኛው የኪነ ጥበብ ሰውና ቤተሰቦች በብዛት መጥተዋል። ይሄን ያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከዚህ ከዚህ የማይተውና በጣም ልዩ የሆነ ተፈጥሮ ያለው ምሉዕ በኩለሄ የሚባል ነገር አለና አሟልቶ የሰጠው ሰው ነው። በቃ። እና በዚህ ምክንያት ታማኝ ያነሳው እንደነበር ሁሉም ታድዬ ነው የሚለው። እንደዛ በመሆኑ ዝግጅቱ የጠየቅናቸው ሰዎች ሁሉ ፈቃደኛነታቸውን ወዲያው ነው በቃ። ሁሉም በደስታ ነው የተቀበሉት። በቃ ሲጠየቁ ሁሉም እንዲህ ንደም ዘግይቷል ለታዲ የማይሄድ ሁሉም ነው የሚለው። እና ታዲ ተፈጥሮ እንደዚህ መሆኑ፣ ቅንነቱ፣ እውነተኛነቱ፣ ለጥበብ ሟችነቱ ይሄ ሁሉ ተከማችቶ ነው ዝግጅቱ እንዲያምር ያደረገው፣ እና ሰዎቹም ደግሞ ከየስቴቱ ሁሉ መጥተው ያንን ዝግጅት ያደመቁት፣ ይሄ ይመስለኛል ነው ዋናው ሲንደባጭሩ ይችልበል መልካም ታደሰ ማን ነው የተጀመረ ይመስላል ገፋ አድርገን ይሂድ የኪነ ጥበብ ስብእናውን የኪነ ጥበብ ማንነቱን በአንድ ወገን ግለሰቡን ታደሰ፣ ሰውየው ራሱ ማን ነው? ይሄን ያህል ፍቅርና የተለየ መወደድስ እንዴት ያተርፍ ቻለ? የአንድ ሰውን ክብር በማወደስ ብቻ ሳይሆን ሌሎችም ሊማሩ በሚችሉበት አድማጮቻችንን እናጋራለን። ታማኝ በቀጥታ አንተ ጋር ልምጣ። ከዚህ ቀደም መግቢያ ላይ በጠቀስኳት ምጥን አጋጣሚ በመድረክ የሰራቸውን ልዩ የሚባሉ ስራዎችን አስታውሰን የስራውን ገናናነት ያህል ግን ብዙዎች የማያውቁት ወይንም ለብዙዎች ቅርብ አለመሆኑ በከፊል እሱም ራሱ ለመታየትና ለመታወቅ ብዙም ፍላጎት ያለው አለመሆኑ አንዱም ቢሆን አለመዘከራቸው ግን እንደሚያሳዝን ጠቅሰ ነበር። የተለያየ ነው። እስኪ ከዚያ እንንጠቅ። በሙዚቃዊ እንቅስቃሴ ስራዎቹ ገኖ የወጣውን ያህል የመድረክ ተዋናይ ሆኖ አገልግሏል። ዳንሰኛ ሆኖ ሰርቷል። በተለያዩ የመድረክ ዘርፎች ውስጥ ወይም የሙያ ዘርፎች ውስጥ የተሳተፈ ባለሙያ ነው። እስኪ እናስተዋውቅ በቅድሚያ ታደሰ ወርቁን ዛሬ ለመጀመሪያ ጊዜ ለሚሰማ ሰው በመድረክ በኪነጥበብ ሙያው መጀመሪያ ስም አስቀድምልኝናት ታደሰ ማን ነው ለመሆኑ? ታማኝ አመሰግናለሁ። አሉላ በዚህ ዝግጅት ላይ እኔ ዘግቼ ነው የገባሁት። ይሄ መደረጉ ትልቅ ነገር ነው። እስካሁን ድረስ የነበረውን ክፍተት አትሊስት ቢያጠበው፣ ይሄን ላደረጉ ሰዎች ምስጋና ከፍ ያለ ነው። የኢትዮጵያ ኪነ ጥበብ አጠቃላይ ሕይወት ስንገመግም መቼም በሰለጠነው ሀገር ቀርቶ በኢትዮጵያም ቢሆን ጥናት የሚያካሄዱ እና አዲሱ ትውልድ ስላለፈው እንዲማር የተደረገበት ብዙ መስክ አለ። በዛ አንጻር የኢትዮጵያን ኪነ ጥበብ ደግሞ ስንጠራ ትልልቅ ሆነው የሚጠቀሱ ሰዎች አሉ። አሁን ለምሳሌ የኢትዮጵያ ሙዚቃ አንስተን ጥላሁንን ልንዘል አንችልም። የኢትዮጵያን ቲያትር ጽሑፍ አንስተን ጸጋዬን ልንዘል አንችልም። በተመሳሳይ በተለያዩ ሙያዎች እንደዚህ እከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ ሰው በኢትዮጵያ ኪነጥበብ ደግሞ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት ዓመተ ምህረት ተመራጅ? ማን ጀመረው? መነሻው ምን ነበር? የሚለውን ጥናት ብለ ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ብፋት ተፈጽሟል ብዬ አምናለሁ። ለዚህም አሁን ወዳልከ ታደሰ ወርቁ ስንመጣ ከራሱ ይልቅ ከሱ በፊት የነበሩትን የጥበብ ሰዎች ቅድሚያ የሚሰጥ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥቶ አደባባይ ላይ ትልልቅ ስም ይዘው ግን በእሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለው በኢትዮጵያ ጥበብ መድረክ ውስጥ እና የኢትዮጵያን በአሁኑ አጠራር የብሔር ብሔረሰቦች እየተባለ በየአደባባዩ የሚጠበቀው ከየት ጀመረ? ማን ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥሞዎች ለወደፊቱ እንደ ቤት ስራ ለተወውና ታደሰ ደጋግሞ ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበው እና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። አሁን ለምሳሌ ህዝብ ለህዝብ የተሰኘውን ዓለምን የዞረ የኢትዮጵያ የባህል ቡድን ከመሰረቱ ጀምሮ ገና ሲጠነሰስ ሀሳቡን አንስቶ ከአሊ አደሰ መስኩን ጋር ከሙዚቀኛ ኩት ውጅሉ ጋር በመሆን በኢትዮጵያ የጠራፍ ከተሞች እና ገጠሮች ሳይቀር እያንዳንዱን የብሔረሰብ አለባበስ እንቅስቃሴ በስዕልም በቪዲዮም በድምፅም ቀርሶ አምጥቶ ለዘጠኝ ወር አሰልጥኖ ከዛም ለአራት ወር የተካሄደውና ኢትዮጵያ የባህል ሙዚቃ መርታ ያሳየበትን እንቅስቃሴ ለዚህ አበቃ ውስ ነው። ግን በዚህ ዘመን ውስጥ ሁሉ ታደሰ ወርቁ የሚባለውን ስም ምናልባት ቲያትር ቤቶችና ቤተሰቦቹ ካልሆነ በቀር አብዛኛው ኢትዮጵያዊ አያውቅም ነበር እና ለዘመናት ተዳፍኖ አሁን በትንሽ ዝግጅት ይሄን ነገር ለማሳየት ወጥተናልና ወደፊት ትውልድ ተመራማሪ እንዲያየው ምልክት የሚሆን ዝግጅት ነበር ማለት ይችላለሁ። ታረዘውን ጥቂት መልካም አመሰግናለሁ። ታማኝ ሰፋ አድርገንም አንዳንድ የሰራቸውን ስራዎች እናነሳለን። አቶ ኤልያስ ወደ አንተ ነው የሚሻገረው። የሙያ አጋሩ ነህ። የረዥም የረጅም ጊዜ እውቅና አላችሁ። ቀደም ብለው አስተያየታቸውን እንደሰጡት የኪነጥበብ ባለሙያዎች ሁሉ አንተም በሙያ ውስጥ የበዛውን እድሜን ያሳለፍክ ታማኝ ጠቀስ አድርጎታል። ታደሰ ትልቁ ስራ ተደርጎ የሚወሰደው ህዝብ ለህዝብ ስራ ውስጥ አብረኸው ሰርተሃል። ኃላፊነታችሁንም የሥራ ድርሻችሁንም ታስተዋውቀናለ። ላንተስ ታደሰ ማን ነው? ቀደም ሲል መድረኩ ላይ የገዛ ገጠመኝህንም አካፍልሃል። በጣም የሚመስጥ አጋጣሚ አዲስ አበባ የሚገኙ ሁለት ቴያትር ቤቶች ብሔራዊ ቲያትርና ሀገር ፍቅር ሁለት የማይታወቁ ባለሙያዎች መካከል የነበረ ግንኙነትን አስታውሰናል። ወደ ኋላ እንመልሳለን። እስኪ ንገረን ታደሰ ማን ነው? በህዝብ ለህዝብ ውስጥ የነበራችሁን አጋጣሚ ዋና ዋና የምትላቸውን አጋራ። በጣም አመሰግናለሁ አሉላ። ይሄ ዝግጅት በመቅረቡ በጣም ከፍተኛ ደስታ ነው የተሰማኝ። እንደውም ከመግባት በፊት ይሄ ዝግጅት መዘጋጀቱን ስሰማ እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳልፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮች ዛፉ ሳይቀር ዛፉ እንደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት፣ በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች ያዘጋጅላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ተፈሻ ጊዜያቸው ላይ ሁሉንም እያከበሯቸው ነው የሄዱት። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንደ ያን ነገር አልሰለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ አመሰግናለሁ። ለምሳሌ ዓለም ጸሐይ ታለባ ሌሎቹንም፣ ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ከባድ አስተዋጽኦ ያደረጉ ባለሙያዎች ብዙዎቹን አተናቸዋል፣ የሉም። አሁን በእርግጥ በዛ እናዝናለን፣ ግን የመጀመሩን ቢሆን በጣም ጥሩ። ወደ ታዴ ስንመለስ ግን ታደሰ ወርቁን እንግዲህ እኔ እንዴት እንዳወቅኩት ብናገረው በጣም ደስ ይለኛል። ምክንያቱም የማይለወጥ ባህሪ ያለው ትሁት ሰው እንደሱ አይቼ ስለማላት፣ ከመጀመሪያው እኔ ሀገር ፍቅር ቲያትር እንደገባሁ አካባቢ ነው። ሀገር ፍቅር ነው የምሰራው፣ እሱ ብሔራዊ ቲያትር እና በጊዜው አሁንም አላስታውሰው ትልቅ ዝግጅት ያዘጋጅ ነበር። እሱ እዛ ብሔራዊ ቲያትር እና እኔ ከሀገር ፍቅር ለዛ እንድሰራ ትፈለጋለህ እና ብሔራዊ ቲያትር ሄደህ ታደሰ ወርቁ የሚባል ሰው አለ እሱን አግኝተህ እንደ እንትን እንድትላሉኝ። እሺ ብዬ ሄድኩኝ ወደ ብሔራዊ ቲያትር። እኔ ታደሰ ወርቁ እንግዲህ ከዛ በፊት በፍጹም አይቼውም አላውቅም፣ ምን አይነት ሰው እንደሆነም ምን እንደሚሰራም አላውቅም። እና አሁን ሄድኩኝ እዛ ሲሄድ በአጋጣሚ የማውቀው አንድ አኗር ሻ አይነት የሚባል ሰው ነበር። እሱን አገኘት በአክ እንደዚህ አቶ ታደሰን ነው እንግዲህ። ብዙ ሰው ኤክስፔክት የሚያደረግ ነው ምንድነው? አዲስ ሰው ሲገናኝ ይመጣል። ኤልያስ ይባላለሁ ስለው እሱም ታደሰ ይባላል ይለኛል። የሚል ነው መደበኛ የትውውቅ ሂደት ነው የጠበቀው እንደዛ ነው። ምን ሆነ ግን መጣና ኤልያስ ናል ማልታ ራስ እንደምነ ብሎ ልክ ክፍት ነው ያደረገኝ፣ ድሮ የሚያውቀው በጣም ዘመድ አይነት ተነገጥኩና አዎ፣ ታደሰና አዎ ታይዘን ና ሻይ ጋ ብዙ ምናምን አለኝና የሻይ ቤት አላቸው። እዛ ይዘኝት አሁን ትንንሽ ወሬ ካወራም በኋላ ስለ ስራው ገባ። ስራው እንደዚህ ነው። እኔ ግን በተመስጦ ነበር ማየው። ስለ ስራው የሚያወራውን ብዙም አላሰብኩበትም። ሚለው የእሱን ባህሪ ነበር፣ አወራሩን፣ ፈገግታውን፣ ፊቱ ላይ የሚነበበው የሬራይ የሰው አክብሮት በቃ በአጠቃላይ ጥሩ ኢትዮጵያዊ ብለን የምናስበው ኢማጅን የምናደርገው ነገር በሙሉ እሱ ውስጥ አለ። በጣም እየተገረምኩኝ ያንን ስራ እንግዲባቸው ያው ቀጠልን፣ ሰራን፣ ጨረስን። ኤቭሪዴይ ባገኘ በቃ አንድ አይነት ሰው ነው። ያቺ ባህሪ ናት። እስካሁን ደውስ ካለውበት እስከ ዛሬዋ ቀን ድረስ ባገኘ ታደሰ ሁሌ ማ ጭራሽ የማይቀየር ትሁት የሆነ ሰው እንደሱ አይቻላል። በስራ ከዛ በኋላ በጣም ብዙ ትልልቅ ስራዎች ለምሳሌ አስረኛው አብዮት በዓል የሚባል ነበር። ምናልባት ታውቀው እንደሆነ አላውቅም። በጣም በትልልቅ ወጪ ወጥቶበት ወደ መቶ ሀያ ሙዚቀኞች የነበሩበት ስራ ነበር። እዛ ላይ ሁሉ እሱ ነበረ ዳንሱ የሚያዘጋጀው። እኔ ደግሞ በወቅቱ የባህል ክፍል በነገራችን ላይ እኔ ሀገር ቲያትር የባህል ሙዚቃ ክፍል ኃላፊ ነበርኩኝ። በህዝብ ለህዝብ ላይም ደግሞ የሙዚቃ ትሉ ኃላፊ ና በቅንብሩም ከሙላ ሰው አስታፌ ጋር ሆኖ ለሳችን ሙዚቃውን ያዘጋጀ ነው። አሁን ዛ አስረኛው በዓል ላይ ያንን በጣም ትልልቅ ሙዚቃዎች የኔ የሰራኋቸውን እሱ የሰራቸው ዳንሶች አሉ እጅግ የሚያስገርሙ የሚያስደንቁ አይነት እንቅስቃሴዎች። መጨረሻ ላይ ግን እጅግ በጣም እንደ ቤተሰብ ሆነን አብረን የሰራ ነው የህዝብ ለህዝብ ነው። ምክንያቱም እንዳልኩ እኔ ሙዚቃ ስሉ ሃላፊ በመሆኔ አብዛኛውን ነገር የሙዚቃውን ጉዳይ ከእንቅስቃሴው ከዳንሱ ጋር የግዴታ በቃ መነጋገር አለብን። ከእሱ ጋር በየቀኑ፣ በየደቂቃው፣ በየሰዓቱ መነጋገር አለብን እና በዛ የተነሳ የታደሰን እውቀት የታደሰን ችሎታ የታደሰን ከመጀመሪያው ያንን ሀሳብ አመንጭቶ እንዴት እንደዚህ እንደሚሆን ሲያብራራ በሚመስጥ ሁኔታ ነበር እና ይኸው አሁንም ህዝብ ዘንድ ቀርቦ ምን ያህል ተደላኪነት እንዳተረፈ ና ለትውልድ የሚተላለፍ ስራ መሰራቱ ሁሉም ሰው የሚመሰክረው ነው። የዛ ሁሉ ሬስፖንሲብል የሆነ ሰው እንግዲህ ዋናው ታደሰ ወርቁ ነው እና የታደሰ መቼም ባጭሩ እኔ ተነግሮ የሚያልቅ አይመስለኝም እና እጅግ ማከብረው ማመሰግነው ታላቅ ሰው ነው። መጀመሪያ የተገናኛችሁበትን ጊዜ ጭምር ነው ያስታወስከን። ህዝብ ለህዝብ የተሰራበት መንገድ ወደ ኋላ ላይ ገፋ አድርገን እነጋገራለን የግል ስብህናውን ማንነቱን፣ በየበኩላቸው አንስታቸዋል። አለም ፀሐይ ወደ አንቺ ልምጣ። እንዲህ ያለ የክብር ቀን ሲታሰብ የመጀመሪያው አይደለም። ሰዎች፣ ሌሎች ስራዎቻቸውን ልቁንም በህይወት እያሉ እንዲያወድሱ እንዲያከብሩ በጣይቱ ማዕከል የምታደርጓቸውን ስራዎች አስታውሳለሁ፣ በርካታ ጊዜ ዘግበናቸዋል። ታማኝም በግልም ከሌሎች የኪነ ጥበብ ባለሙያዎች ከኢትዮጵያ አየር ኃይል ባለሙያዎች ጋር በመሆን በተለያዩ ጊዜያት ልማድ ባህሉ እንዲደረጅ በሚል የሚሰራውን ስራ በዚህ በራዲዮ መጽሔት ጊዜ ዘግበናል እናስታውሳለሁ። ነገር ግን ቀደም ብላችሁ ያነሳችሁትን አይነት በና ያለው ይህን ሁሉ ስራ ያለው ሰው ዘግይቷል ብለሻል። ዓለም ፀሐይ እንዲህ አይነት ነገሮችን መሸሹ ወጣ ማለቱን መታየቱን፣ ሌላ ቀርቶ ለመገናኛ ብዙኃን ቅርብ መሆንን እንደማይመር ቀደም ሲልም ተጠቅሷል። ምናልባት ለመዘግየቱ ራሱ ታደሰ ማዋተው ሊሆን ይችላል። ምክንያት ይሆን ይሆን የታደሰ ራሱ ጠባይ? አዎ ከእንደዚህ አይነት የዚህ የሚዲያ ጥያቄ ወይም ደግሞ ከመገናኛ ብዙሃን እንዳልከው ለመጠየቅ አለመፍቀድም፣ አደባባይ ደግሞ ለእይታ መብቃትን አለመፍቀድም እክ እንዳልከው አንዱ የታደይ ህክመት ነው። ህክመት ነው የምልበት ምክንያት አሁን ባለንበት እዚህና ሁኔታ ላይ በማይሰጥ ጊዜ እኔ በጣም ከትምህርት ቤት በወጣሁበት እድሜ ላይ ነው እንግዲህ ስታዴ ነት ትያትር ቤት ብሔራዊ ቲያትር ማቀው አብሮኝ መድረክ ላይ በትወና ስራ ሰርች አይቻለሁ። ሲያዘጋጅ ፍልሚያ ላይ እንደውም ምን የነበርኩ መጀመሪያ የሚጫወተው በኋላ ላይ ንዬ ስወጣ ተሰጥቶ ነው። እነዛን በአዘጋጅነቱ በውዝዋዜ እድሜው ላይ ነው ያልደረስኩት። ሲቦታ ቦታ ላይ ነው ያደረስኩት እና እነዚህ የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል መፈልገው ታዴ፣ ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ትርሻ ነው እንጂ ሌላ ኃላፊነትን መሸፈን ግዴታ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ በወግቃ ቃ ስራውን የሚሰራው እሱ ነው። በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። የመድረክ ሲነሪስ ውስጥ ምን እንደሚፈልግ ይናገር ይሆናል እንጂ አዘጋጁ ሊሰራም አይገባም። ይሄ ደግሞ ህዝብ ለህዝብ ላይ አይደለም የተጀመረው እኛ ደማችንም ስንሰራ ደማችን ውስጥ እዛ ልጠቅሰውም እንደሞከርኩት ከሁሉም ቲያትር ቤት ተመርጠው የመጡ ከመቶ በላይ ናቸው ባለ ሳሳት መቶ አስራ አምስት አርቲስቶች ናቸው የተባረፉት። ተዋንያንም ተወዛዋዦችም ነበሩበት። እነዛ ተዋንያንና ተወዛዋዦች በወቅቱ የነበረውን የኢትዮጵያን ጦርነትም ኢትዮጵያንም እንቅስቃሴ በሚመለከት ይሰራ ስለነበር በቀን እስከ አስራ አምስት ሰዓት መስራቱ ብቻ ሳይሆን ተወዛዋዡና ተዋኒያኑ

ይሄ ነው ልዩ የሚያደርገው። እሱን እንደ ሌሎቹ ይሄን ስሩልኝ ወይም ይህንን አቅርቡልኝ ብሎ አይቶም ማለት ነው። የህዝብ ለህዝብንም እንደተባለው ከከተማ ውጭ ወጥቶ ምንድን ነው ወግቃው፣ ምንድን ነው አልባሳቱ፣ ምንድን ምንድን ነው የገጽታው፣ የሀገሪቷ ገጽታ በሚል ሰርቶ አሳይቶ አስለቅሞ አምጥቶ ነው የሰራው። ከዛ በተረፈ ያልተለመደ አዲስ ባህል የጀመረው ሳቴ ምንድን ነው ቲያትር በቲያትርነቱ ነው በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው? እሱ ለመጀመሪያ ጊዜ ባምቶፋው በከተማ ላይ ተወዛዋዦች በሙዚቃ እንዲደምሱ አረገ እና ይሄ የትሪው ዳንስ ተብሎ ስንቅ የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም። ያልተለመደ ነገር ነበር። አርቲስቱ የሚይዛቸውን ቁሳቁሶች ለምሳሌ ሶፌት ይዘው መስራት ለቲያትር ቤቱ አዲስ አልነበረም። የታዴም ግን አዲስ የሚያደርገው። ሰፌዱን ሙዚቃ ውስጥ እንዲታሰር ያደርግ ነበር። አሁን ኤልያስ ልክ እንደሚነግርህ ቁጭ ብሎ አስሬ ከሙዚቀኛው ጋር የሚሰራው ዘማችንም ላይ ከናማኒ ጋር ከጋሽ ተፈራ ብንወልድ ከነሙላቱ ጋር የሚሰራው እያንዳንዱ አርቲስት የሚሰራት ወይም የሚይዛት እቃ ሙዚቃ ውስጥ መታሰር ነበረበት እና ያንን የተለየ ለሚይዟቸውም እቃዎችና ለአልባሳቶቻቸውም ሙዚቃን የመስጠር አሁን የሶማሊኛ ዳንስ ላይ በቀሚሳቸው የሚደብቋቸውን አርቲስቶች በሙዚቃ የማሰር ባህሪ ማለት ነው። አልባሳቱንም ቁሳቁሱንም እዛ ውስጥ ይከታል እንጂ የተወዛዋዦቹ የእግር ጨዋታ ብቻ አይደለም። ሌላው እኔ ስገባ የነበረው የውዝዋዜ ባህሪ በቁጥር ነበር የሚሰሩት ተወዛዋዦች። አንድ ሁለት ሶስት አራት አንድ ሁለት ሶስት አራት እየተባለ ውዝዋዜ በዛ መልክ ነበር የሚሰራው። ታዲያን ሲቀይር እያንዳንዷ የውዝዋዜ እግርና እጅ በሙዚቃዋ ነው እንጂ የምትቀየረው በቁጥር አይደለም። የሚገቡትና አክብዶባቸዋል። አዲስ ስራ ነው የጀመረባቸው። ግን እነዛን ደግሞ እንዲወጡ የማድረግ አድካሚ ሲሆን አርቲስቶቹ ካረኩት በኋላ ደግሞ የሚረኩት እርካታ ልክ አሁን ሲመሰክሩ እንደምንሰማው ማለት ነው። ካሁን ከተሰሩ ወጣ ይላል። የጦርነቱን ካነሳህ እኔ እሱን ደግሞ በሚመለከት በሀገራችን በነበረው የአብዮት እንቅስቃሴ ውስጥ የሀገር መሪዎች ጋር የሚቀርቡ ስራዎችን ታዴ እንዲሰራ ይመረጥ ነበር፣ ግን አንድም ቀን በር ላይ ቆሞ መሪዎቹን ተቀብሎ እንደሰራው እንዳዘጋጁ ሳይጨበጥ ስለሚኖር አብ ችግረኝ ዋናው ስራው ነው ብለው ከመድረክ ጀርባ ስለሚቆይ ያ ጥሩነቱ ደግሞ አሁን ዛሬ ጥሩ ነው ጥሩ ነው እንበለው እንጂ ክሬዲቱን ወይም ደግሞ የስራውን ድርሻ እስከመነጠቅ ያደረሰውም ይሄ ባህሪ ይመስለኛል። እና ያው አይናገርም፣ ምንም አይልም ከሚል ነው። ይሄ ሁሉ ፍጥረት የፈሰሰው አገር ላይ ሁሉ ስራውን ተወስዶበት እሱም ስም ሳይኖር የቀረ ወይም የተዘረፈ በፈቃደኝነትም እሱ ባረጋቸው ምክንያቶች ናቸው ለማለት ፈልጌ። መልካም ለስራ የሚሰጠውን ክብር ራሱን ችለን ወደኋላ ኋላ ገፋ አድርገን እንድንመለከት ፈልጋለሁ። በትልቁም ለሌሎች በሚሆን መልኩ ታያላችሁ። ወደ ቀድሞ የሙያ ቤታችሁ አለም ፀሀይ የብሔራዊ ቲያትር አስገብኝ ልልሽ ነበረ፣ ቀድመሽ አስገብተሽናል። አለም ፀሀይ እና ታማኝ ቤታችሁ ነው። ና ታማኝ በዚያ የክብር ቀን ስነ ስርዓት በተካሄደበት ከሰላሳ አመታት በፊት የሙዚቃ ቪዲዮ በሌለበት ዘመን ከኢትዮጵያ ቴሌቪዥን ጋር የሰራውን ስራ አሳይተህናል። በሌላ ድንቅ ስራው ደግሞ ከዚህ ቀደም በዚሁ ፕሮግራም ላይ ብሔራዊ ትያትር ውስጥ አራት እውቅ የትዝታ አቀንቃኞች ማህሙድ አህሙድ፣ አስናቀች ወርቁ፣ ሙልቀም መለስና በዛ ወርቅ አስፋው በአንድ መድረክ በአንድ ጊዜ እንዲጫወቱ እጅግ በተለየ ቅንብር የወጠነውንና የመራውን ዝግጅት በአንድ የቀደመ ዝግጅታችንን አሰምተናል። እስኪ በዚያው መንገድ እዚያው ብሔራዊ ትያትር ውስጥ የሰራቸውን መታወቅ ያለባቸው ሌሎች ሥራዎቹን ታጫውተንና በመድረኩ ለታዳሚዎች ያጋራኸውን ለየት ያለውን የግል ገጠመኝህንም ጨምረህ ታጫውተናለህ። ያም በስራ ላይ ያለውን ጠባይና ማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎቹን ታማኝ አመሰግናለሁ። አሉላ አሁን ስለ ታደሰ እኔ ታደሰ ብየዋል አቅም ታዴ ነው። አብዛኛው ሰው ታድዬ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው እና የዛ ነው ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩሩ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምህረት የለውም። የስራ ክቡርነት በፈል ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል ከዚሁ ጋር አብር ማነሳው ምንድን ነው ከዚህ ጋር አያይዤ አለታማኝ አያይዞ ላነሳ የፈለገው ምን ይሆን ሌላም አነጋጋሪ ርዕሰ ጉዳይ ተነስቷል። ልዩ የሚል የአድናቅ ያድናቆት መጠሪያ የተሸለሙ ከጊዜያቸው የቀደሙ ስራዎች የሰራ ሰው እነዚህን ሥራዎች የሠራሁት እኔ ነኝ በማይልበት ባለቤት የሚሆኑ ይመጣሉ ይሉናል። አራቱ ቀያኔያን በድንቅ ሥራዎቹና በተወዳጅ ምግባሩ ስለሚያወድሱትና የክብር ቀን የሰየሙለት የሙያ አጋራቸው መራሄ ጥበብ ታደሰ ወርቁ ሲናገሩ ለብዙዎች ትምህርት የሚሆን ቁም ነገር ያዘለ ውጋቸውን ታዲያ በቀጠሮ ልናሳድር ነው። ፈቃደኛ ከሆኑም በውይይቱ ስማቸው የተጠራ ሌሎችንም ጋብዘን እናወያያለን። ለአሁኑ ግን የኪነ ጥበብ ባለሙያ እንግዶቼን አለም ፀሐይ ወዳጆን፣ ታማኝ በየነን፣ አለማየሁ ገብረህይወትንና ኤልያስ አረጋን ለጊዜያቸው አመሰግናለሁ። ዜርስልኝ